በዘንድሮው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲውን ውክልና ለማግኘት የምረጡኝ ዘመቻ በማካሄድ ላይ የሚገኙ ተወዳዳሪዎች ከዚህ ቀደም ያልተለመዱ ስድ ቃሎችን እየተወራወሩ አምሽተዋል። በትናንት ማታ በዲትሮይት የተካሄደው ክርክር ስድብ የበዛበት እንደነበር ጠቅሶ ዊሊያም ጋሎ ተከታዩን አጭር ዘገባ አድርሶናል። ሰሎሞን ክፍሌ ያቀርባል። በሪፐብሊካን ፓርቲ ውስጥ ጥልቅ የሆነ መከፋፈል እየታየ ባለበት ወቅት እንኳ ለፕሬዝደንትነት የሚወዳደሩት ሰዎች መለዘብ አልቻሉም። የምረጡኝ ዘመቻቸው በሙሉ በርስ በርስ መወነጃጀል፣ መሰዳደብና ያልተለመዱና በጣም የወረዱ ቃላቶችን በመጠቀም የታጀበ ነው። በትናንት ምሽቱ የዲትሮይት ክርክር ወቅትም የታየው ከከዚህ ቀደምቱ የተለየ ባይሆንም የባሰ ነበር ማለት ይቻላል። ዶናልድ ትራምፕ ከተቀናቃኞቻቸው የተሰነዘሩባቸውን ከበድ ከበድ ያሉ ጥቃቶች የተከላከሉት ውሸታሙ ቴድ፣ ትንሹ ማርኮ በሚሉ ቃላቶች ነበር። በክርክሩ ወቅት የፍሎሪዳው ሴናተር ማርኮ ሩቢዮ፣ የቴክሳሱ ሴናተር ቴድ ክሩዝ እና የኦሃዮ ክፍለ ግዛት አስተዳዳሪ ጆን ኬሲች ተራ በተራ ነበር የውግዘቱን ናዳ የፓርቲውን ውክልና ለማግኘት በተቃረቡት በኒውዮርኩ ከበርቴ ዶናልድ ትራምፕ ላይ ያዥጎደጎዱት። ክርክሩ መጫዋጫ ታይቶበታል። እንደ ቀድሞ ሁሉ በግለሰቡ ላይ ያነጣጠሩ ስድቦችም ነበሩበት። የሪፐብሊካን ፓርቲው የ2016 ዓመተ ምህረት ፕሬዝደንታዊ ምርጫ ዘመቻ አሁን ክርክሮቹን ጨምሮ ብልግና ታይቶበታል። ገና ወደ ክርክሩ በገቡ በአምስተኛው ደቂቃ ላይ ነበር ዶናልድ ትራምፕ እንትኔ እኮ ትልቅ ነው ሲሉ የተጃገኑት ሴናተር ሩቢዮ ሲመልሱላቸው የእጆቼ የመጠን ትናንሽ ከሆኑ ሌላም ነገሬ ትንሽ ይሆናል በማለት ነው። ትራምፕ ወዲያው ለአድማጮች እጆቻቸውን ከፍ አድርገው በማሳየት ችግር እንደሌለብኝ ያረጋግጥላችኋለሁ አሉ። ከሁለቱም ለዩናይትድ ስቴትስ ፕሬዝደንትነት ከሚወዳደሩ ሰዎች የሚጠበቅ አስተያየት እንዳልነበር ብዙዎች ይናገራሉ። ማርኮ ሩቢዮና ዶናልድ ትራምፕ በግለሰብ ላይ ያነጣጠረውን ስድብ የጀመረው እርሱ ነው በማለት ይወነጃጀላሉ። ዶናልድ ትራምፕ በመሠረቱ ወደ ውድድሩ ከገቡ ጊዜ ጀምሮ ሩቢዮን ብቻ ሳይሆን ሁሉንም ተቀናቃኞቻቸውን በዚህ መልክ ሲያጠቁ ቆይተዋል። ይህን መሰሉን ጸያፍ ቃላት መጠቀማቸውም የሪፐብሊካን ፓርቲውን ብዙዎቹን አመራሮች እንዲሸሿቸው ምክንያት ሆኗል። ትራምፕ የፓርቲውን ውክልና ቢያገኙም እንኳ በምንም ዐይነት ፕሬዚደንት እንዲሆኑ አንደግፋቸውም ሲሉ አብዛኞቹ የፓርቲያቸው ሕግ አርቃቂዎችና አመራሮች አስጠንቅቀዋል። ይልቅስ ሌሎቹ ማለት ክሩዝ፣ ኬሲችና ሩቢው ሩቢዮ ቢቀርቡ ግን እንደሚደግፏቸው አስታውቀዋል። ቮይስ ኦፍ አሜሪካ